በእስር ላይ እያሉ ከቂሊንጦ ማረሚያ ቤት ቃጠሎ ጋር በተያያዘ የሽብር ክስ የተከፈተባቸው 38 ሰዎች ይከላከሉ ወይም በነፃ ይሰናበቱ የሚለውን ብይን ለማዳመጥ ለትላንት ተይዞላቸው የነበረው ቀጠሮ በሌሉበት እንደተራዘመ ከጠበቆቹ አንዱ ለአሜሪካ ድምፅ ተናግረዋል። የዚህንም ዝርዝር የያዘችው ጽዮን ግርማ ናት። ከጠበቆቹ አንዱ አቶ ወንድሙ ኢብሳል አሜሪካ ድምፅ እንደተናገሩት ቂሊንጦ ማረሚያ ቤትን አቃጥላችኋል በሚል የተከሰሱት ስምንት ተከሳሾች ብይ ሊሰጣቸው ለትላንት መያዜ 16 ቀን ቀጠሮ ተሰጥቷቸው እንደነበር ይናገራሉ። ተያዘልን መሰረት ትላንትና በርካታዎቹ ቤተሰቦችም እኛም በቀጠሮ ሰዓት ቀደም ብለው ወደ ሁለት ሰዓት አካባቢ ግቢት እንገኝ የሆነ ያስተጠበጠ ወረ ነበረ ከጠርጣሪዎቹ እንዳይመጡ ፍርድ ቤቱ ቀጠሮ ቀጥቶ ለጥልጦ ደርሰዋል። በዚህ ወር ለሚያዝያ አራት ተቀጥሯል የሚል ወሬ ያልተቀበጠ ወሬ ሰማን እና አራት አምስት የምንሆን ለማጣራት ሞክረን የፍርድ ቤቱ ጸሐፊዎች፣ አስተናጋጆች ይህንኑ መረጃ ስነግሩን ጊዜ ሊሆን አይችልም ከሕግ አንጻር እስከ ዛሬም እንደሚደረገው እና እንደተለመደውም ተጠርጣሪዎቹ ፍርድ ቤት ገኝተው ቀጠሮ የሚለወጡበት ምክንያት ተነግሯቸው ነው ለእኛም ለጠበቆችም የቀጠሮ ቀን አያያዝም እንዲሁም ደግሞ ቤተሰብም በተለይ በዚህ በቅሊንጦ ክስ ጉዳይ ላይ ከውጭ ሀገር ጭምር የሚመጡ የተጠርጣሪ ቤተሰቦች እንዳሉ ቀደም ተብሎም በፍርድ ቤት የተነገረ በመሆኑ፣ እነዚህ የሚመጡት በእርግጥ ፍርድ ቤቱ በቀጠሮ ቀን ተጠርጣሪዎችና ቤተሰብን ለማገናኘት ሳይሆን፣ በአጋጣሚ ግን ከሩቁም ከቅርብ የመጡ ሰዎች ችሎቱንም ይከታተላሉ እግረ መንገድም ሌላ በዓይን ተጠርጣሪዎችን የማያት እድል ይኖራቸዋል ብለን ቤተሰቦቹን ቆዩ ብለን የዳኞቹ ጽፈት ቤት በር ላይ ተሰብስበን እንደምንገባ በጸሐፊዎቹ ነግረን ጠየቅናቸው። ጸሐፊዎቹ እንመጣለን እዛ ችሎት እነግራቸዋለን ጠብቁ ተብሏቸዋል ተብለን ወደ ችሎቱ ተመልሰን እንደተቀመጥን ዳኞቹ ገቡ። ዳኞቹ ከመጡ በኋላ ተጠርጣሪዎችና ጠበቆች በሌሉበት እንዴት ቀጠሮ ሊለወጥ ቻለ? ይህ ሊሆን አይገባም በሚል ጥያቄ ማንሳታቸውን አቶ ወንድሙ ተናግረዋል። ዳኞቹ ምን ምላሽ ሰጧችሁ? ስል ለአቶ ወንድሙ ጥያቄ አቅርቤላቸው ነበር። ይህን ምን ቀጠሮ የለወጥንበት ምክንያት ውሳኔውን ሰጥተናል። በውሳኔ ላይ ዳኞች መነጋገር አለባቸው። አሁን ለእናንተ ባንገልጽም ዳኞች የሚነጋገሩት የሀሳብ ልዩነት ካለ ሊኖርም ስለሚችል ይሄን የሀሳብ ልዩነት አጣጥሞ አንድ ጊዜ ነው ውሳኔ ለመስጠት ወይም ደግሞ ዳኞች የሀሳብ ልዩነታቸውን እንዲያስቀምጡ ለዚህ አይነቱ ውይይት ነው እንጂ ውሳኔ ያንሰብናል። በውሳኔ ላይ ግን ዳኞች ለመነጋገር ጊዜ አጥሮን ነው። እንደምታወቀው ይሄ ክስ ውስብስብና አስቸጋሪ ነው እና ከዚህ ጉዳይ ነው ቀጠሮ የለወጥ ነው። ሌላ ደግሞ ተጠርጣሪዎች በየጊዜው ውሳኔ የማትሰጡን ከሆነ ወደዚህ አታመላልሱም ሰፊ የመጣ የችሎቱን ፊት ማያት አልፈልግም። የብዙዎቻችንም ጤንነት አስቸጋሪ ሁኔታ ላይ ስለሆነ ውሳኔ በሚሰጡበት ቀን የሚል አስተያየትም ችልምል እየሰጡና እየተደመጠ ስለነበረ እነዚህ ምክንያቶች ከምን ከምናለፋቸው ብለን ነው ለእናንተ እንድንናገር ያደረግ ነው ብሎ ይህን በመጨረሻም ከዚህ ቀደም የቀረበውን የአቃቤ ሕግ ምስክሮችና የሰነድ ማስረጃ ፍርድ ቤቱ መርምሮ ተከሳሾቹ ይከላከሉ አሊያም በነጻ የተሰናበቱ የሚለውን ብይን ለመስጠት ለሚያዝያ ሰላሳ ሁለት ሺ አስር አመተ ምህረት ለብይን ተለዋጭ ቀጠሮ ሰጥቷል ብለዋል። በተጨማሪም ከጠበቆቹ መካከል ሁሉም ሰው በህግ ፊት እኩል ነው የሚለውን የኢትዮጵያ ህገ መንግስት አንቀጽ 25 በመጥቀስ መንግስት የፖለቲካ እስረኞችን ለመፍታት እየወሰደ ባለው እርምጃ መሰረት 38ቱ የቂሊንጦ ቃጠሎ እስረኞች ጉዳይም እንዲታይ በችሎት መነሳቱን አቶ ወንድሙ ገልጸዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽን ኮሚሽነር ዘይድ ራአድ አል ሁሴን ከእስር ከተፈቱት ጋር ባደረጉት ውይይት የእነዚህ እስረኞች ጉዳይም ተነስቶ እንደነበር የኢንተርኔት አምደኛው በፈቃዱ ሀይሉ ለአሜሪካ ድምጽ ገልጿል። ጉዳይ እነሱ እንዲመለከቱ እና እንዲያወሩበት ይቀጥልናቸዋል እና እንደውም የማተን ይህን በዝርዝር ሲናገር አንደኛ ማሳያም ነው። እነሱ ባልፈጸሙት ወንጀል ነው የተከሰሱት። የሌሎችን ወንጀል፣ የፈጻሚዎቹን ወንጀል ለመፈጸም ነው እና በወቅቱ የነበረው የቅሊንጦ አስተዳደር የራሱን ገመና ለመሸፈን እንዴት እነሱ ተጠያቂ እንዳደረገ፣ እንደገና ደግሞ በምርመራ ስር ምን አይነት አስቃቂ ሰብዓዊ ተደርሱባቸው እንደነበረ ያሳያል። ከነዚህ የቅሊንጦ ቃጠሎ እስረኞች መካከል አብዛኞቹ በምርመራ ወቅት ከፍተኛ ማሰቃየት ተግባር ተፈጽሞባቸው እንደነበር በችሎትም ለኢትዮጵያ ሰብአዊ መብት ኮሚሽንም አቤቱታ ማቅረባቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።